ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጆርዳን ሦስት የዩናይትድ ስቴትስ መከላከያ አባላት ግዛቷ ውስጥ መገደልን አወገዘች። ጠቅላይ ሚኒስትር አቢይ አህመድ የተመድ የምግብና ግብርናን ሜዳል ተሸለሙ። ጃኒክ ሲነር የአውስትሬልያን ኦፕን የወንዶች ሜዳ ቴኒስ አሸናፊ ሆነ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጆርደን ሦስት የዩናይትድ ስቴትስ መከላከያ ሰራዊት አባላት ግዛቷ ውስጥ በድሮን የመገደል ጥቃትን አወገዘች። ከዩናይትድ ስቴትስ ጋር አብራም ድንበሯን እንደምታስከብርና ሽብርተኝነትንም እንደምትፋለም አስታውቃለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይድን በበኩላቸው ጥቃቱን በኢራን ከሚደገፈው ሚሊሺያ ቡድን ጋር አያይዘዋል። የዩናይትድ ስቴትስ ባለሥልጣናት 34 ያህል የጦር አባላት የአእምሮ መታወክ ምርመራ ይደረገላቸው እንደሆነም አስታውቀዋል። በኦክስፎርድ አናላቲካ የመካከለኛው ምስራቅ ተንታኝ የሆኑት ሎራ ጄምስ ክስተቱ በሪጅኑ ተከስቶ ያለውን ግጭት ጫፍ ላይ ሊያደርሰው እንደሚችል አመላክተዋል። አክለውም ተንታኞች እንዲህ ያለ ጥቃት ለወራት ሲያስጨንቃቸው እንደነበር ጠቁመው ስለ ምን የዩናይትድ ስቴትስ ወታደሮች ግድያ ቀይ መስመርን ከማለፍ ጋር ስለሚያያዝ ነው ብለዋል። በመቀጠልም የግድ በዩናይትድ ስቴትስ እና ኢራን መካከል ከቆጠረ ውጭ የሆነ ወሳኝ ሁኔታ ላይሆን ይችላል፣ ግና ሌላ በጣሙን አደገኛ እርምጃ ይሆናል። ስለምን ዩናይትድ ስቴትስ ቀደም ሲል ከወሰደቻቸው ጥቃቶች የጠነከሩ እርምጃዎችን ልትሰነዝር ትችላለችና። ያም ማለት ምናልባትም በጣሙን ከፍተኛ የሆኑ የኢራቅ ሚሊሽያ መሪዎችን ምናልባትም የተወሰኑ ገዲብ ኢራናውያንን ልትገል ትችላለች ያም ለባግዳድና ቴሄራን ያጸፋ እርምጃ ለመውሰድ የሚያዋዥቅ ሁኔታን ይፈጥራል ብለዋል። ጠቅላይ ሚኒስትር አቢይ አሕመድ የተባበሩት መንግሥታት የምግብና ግብርና ድርጅት አግሪኮላ ሜዳልን ትሸልመዋል። የተመድ ኤጀንሲው ጠቅላይ ሚኒስትሩ ለሜዳል ሽልማቱ የበቁት በምግብ ዋስትናና የተመጣጠነ ምግብ ላሳዩት አመራርና በስንዴ ምርት ራስን ለመቻል ለተከተሉት ፈጠራዊ መፍትሔ ዕውቅና በመቸር መሆኑን ገልጧል። ጠቅላይ ሚኒስትሩም ለተባበሩት መንግሥታት የምግብና የግብርና ድርጅት የምግብ ዋስትናን ለማረጋገጥ ለምናደርገው ጥረት የከበረውን አግሪኮላ ሜዳሊያ ስላጎናጸፈን ምስጋናዬን ለመግለጽ እወዳለሁ። ከፍ ያለ ጠቀሜታ ባላቸውና የኢንዱስትሪ ግብዓት በሆኑ የግብርና ምርቶች ላይ ማተኮራችን ተስፋ ሰጪ ውጤቶች እያስገኘልን ይገኛል። የምግብ ሉዓላዊነት ጉዞአችንን በጽናት እናስቀጥላለን ብለዋል። የፍልስጤም ጠቅላይ ሚኒስትር መሐመድ ሽትያ አውስትራሊያ ጨምሮ ዘጠኝ ያህል አገራት ለተባበሩት መንግሥታት የፍልስጤም ረድኤት ኤጀንሲ ልገሳቸው እንዲቀጥሉ ጥሪ አቅርበዋል። ሽታያ በእስራኤል ጋዛ ጦርነት ለሰላማዊ ሰዎች ምግብ ውሃና መጠለያ እያቀረብ ላለው ኤጀንሲ በዚህ በእጅጉ አዋኪ በሆነበት ወቅት እርዳታቸው መግታት ጎጅነት እንዳለው አሳስበዋል። ዩናይትድ ስቴትስንና አውስትራሊያን ጨምሮ እርዳታቸውን ለተባበሩት መንግሥታት የፍልስጤም ረድኤት ኤጀንሲ ለማቋረጥ አስባብ የሆናቸው ሐማስ በእስራኤል ላይ በሰነዘረው የኦክቶበር ሰባቱ ጥቃት ወቅት ዐሥራ ሁለት ያህል የኤጀንሲው ሠራተኞች ድጋፍ አድርገዋል የሚል ክስ በእስራኤል በኩል መቅረቡን ተከትሎ ነው። ጠቅላይ ሚኒስትር ሽትያ ቢያንስ የእስራኤል ስሞታ ሙሉ በሙሉ ምርመራ ተካሂዶበት ውጤቱ እስኪታወቅ ድረስ የእርዳታ ነፈጋ እንዳይካሄድ ሲያሳስቡ የተወሰኑ አገራት ለተባበሩት መንግስታት የፍልስጤን መረሬት ኤጀንሲ የሚያደርጉትን ችሮታ በመግታታቸው በእጅጉ ደንግጠናል። እርዳታቸውን ማቋረጣቸውን የገለጡት አገራት የገዛ መጠን የኤጀንሲው ሰባ ከመቶ ዓመታዊ በጀትን የሚሸፍን ነው። ይህ እርምጃ በእጅጉ አደገኛ ነው። እርምጃው ይቀለበሳል የሚል ተስፋልን ብለዋል የነጭ የበላይነትን አራማጆች ለሶስት ተከታታይ ቀናት ሲድኒ ውስጥ ሰልፍ መውጣትን ተከትሎ ኒው ሳውዝ ዌልስ በተለይ የናዚ ሰላምታ መስጠትን የሚያግድ ሕግ ልታወጣ ነው። ፕሪምየር ክሪስ ሚንስ ፖሊስ አፋጣኝ እርምጃዎችን ወስዶ ሰልፈኞቹን መበተኑንና የሕዝቡንም ደህንነት ማስከበሩን ያወደሱ ሲሆን፣ ይሁንና አሁን ያለው ሕግ ሊጠናከር ይገባል ሲሉም ተናግረዋል። ከባድ ዝናብ ኩዊንስላንድ ላይ መውረዱን በመቀጠል በሺዎች የሚቆጠሩ ነዋሪዎችን ለጨለማ ዳርጓል። ትናንት እሁድ ጃንዋሪ 28 ሌሊቱን በሙሉ ለ10 ሺህ የመብራት አገልግሎት ላጡ ነዋሪዎች ለመቀጠል የመብራት ኃይል ሠራተኞች ጥረት ሲያደርጉ አድረዋል። ሳይክሎን ኪርሊ ባቋረጠበት ወቅት 66 ሺህ ያህል የኩዊንስላንድ ነዋሪዎች ለመብራት መቋረጥ ተዳርገዋል። የሜትሮሎጂ ቢሮ እንዳመለከተው የተወሰኑ የክፍለ አገሪቷ አካላት ለከባድ ዝናብ ይጋለጣሉ። የጎርፍ መጥለቅለቅም ወደ ሰሜናዊ ክፍል ያመራል። በዝቅተኛ ኑሮ ላይ ያሉ አውስትራሊያውያን ተጭኖ ያለውን የኑሮ ውድነት ለመግታት ተጨማሪ ገዛዎች እንደሚያሹ የግል ተመራጯ ሴናተር ጃኪ ላምቢ አሳሰቡ። ሴናተር ላምቢ መንግሥት የአውስትራሊያ ፉክክርና ሸማቾች ኮሚሽን በሱፐርማርኬቶች ላይ ምርመራ እንዲያካሄድ መርማሪ ቡድን የመሰየሙን እርምጃም በማለፊያነቱ ተቀብለዋል። አክለውም የመብራት ክፍያ ቅነሳን ጨምሮ በተለያዩ ዘርፎች ለሰዎች እገዛ ሊደረግ እንደሚገባም ልብ አሰኝተዋል። የተርኬ ባለሥልጣናት እሁድ ዕለት ኢስታንቡል በሚገኘው አንድ ቤተ ክርስቲያን ውስጥ ዘልቀው በአንድ ግለሰብ ላይ ግድያን የፈጸሙ ሁለት ታጣቂዎችን በቁጥጥር ስር መዋላቸውን አስታወቁ። የሁለቱን ታጣቂዎች በቁጥጥር ስር መዋል የገለጡት የአገር ውስጥ ጉዳይ ሚኒስትር አሊ የርሊካያ ሟቹ ግለሰብ የቱርክ ዜግነት ያለውና ስሙም ታንሲር ሲሃን መሆኑን ይፋ አድርገዋል። ለጥቃቱ የእስላማዊ መንግሥት ሚሊሻ ኃላፊነቱን የወሰደ ሲሆን በሳንታ ማርያ ቤተ ክርስቲያን ላይ የወሰደው እርምጃ ይሁዲና ክርስቲያኖችን ኢላማ የደረገ ጥቃት እንደሁ አስታውቋል። ፖፕ ፍራንሲስ በበኩላቸው ግድያውን አስመልክተው የተሰማቸውን ሐዘን ገልጠዋል ጣሊያናዊው ጃኒክ ሲነር ሩሲያዊውን ዳንኤል ሜድቬዴቭ በመርታት የአውስትሬልያን ኦፕን የወንዶች ሜዳ ቴኒስ ውድድር የዋንጫ ባለቤት ሆኗል። አምስት ዙር በፈጀው የሜዳ ቴኒስ ግጥሚያ ትናንት እሁድ ጃንዋሪ 28 በሜልበርን በተካሄደው በዚሁ ግጥሚያ የ22 ዓመቱ ጣሊያናዊ የ27 ዓመቱን ሜድቬዴቭን በማሸነፍ ለድል የበቃው ሶስት ስድስት ሶስት ስድስት ስድስት አራት ስድስት አራት ስድስት ሶስት በሆነ ውጤት ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ88 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርዝ ፀሐያማ ይሆናል። ዝቅተኛ 18 ከፍተኛ 37። አድላይድ በአብዛኛው ፀሐያማ ይሆናል። ዝቅተኛ 16 ከፍተኛ 28። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 17 ከፍተኛ 24። ሆበርት ፀሐያማ ይሆናል። ዝቅተኛ 10 ከፍተኛ 25። ካምብራ ለከፋ ይችላል። ዝቅተኛ 17 ከፍተኛ 29። ሲድኒ ብራ ይሆናል። ዝቅተኛ 23 ከፍተኛ 29። ብሪስበን ይዘንባል። ዝቅተኛ 24 ከፍተኛ 27። ዳርዊን ብራ ይሆናል። ዝቅተኛ 26 ከፍተኛ 31። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጆርደን ሦስት የዩናይትድ ስቴትስ መከላከያ አባላት ግዛቷ ውስጥ መገደልን አወገዘች። ጠቅላይ ሚኒስትር አብይ አህመድ የተመድ የምግብና ግብርናን ሜዳል ተሸለሙ። ጃኒክ ሲነር የአውስትራሊያን ኦፕን የወንዶች ሜዳ ቴኒስ አሸናፊ ሆነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።